ያቀረባችሁ አድማጭ ተመልካቾቻችን የሮብ ምሽት የያዝያ 3 2014 ዓ.ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ከዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በደቡብ ክልል ግጭቶች ባሉባቸው አካባቢዎች የሚገኙ ተማሪዎች እንደገና እንዲፈተኑ ተወስኗል። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ርዕስ ደግሞ ኬንያ ባለፈ ዓመት ሰኔ ወር መጨረሻ ላይ የስደተኛ መጠለያ ካምፖችን ለማዝጋት ከማቀዷ በፊት በሀገሪቱ ለሚገኙ ግማሽ ሚሊየን የሚሆኑ ስደተኞች የተሻለ የትምህርትና የስራ እድል ለመስጠት በመወሰኗ ተመስግና ነበር ግን አሁን ለየት ያለ ሁኔታ አጋጥሟል። ይህንን በተመለከተ ዘገባ ይኖረናል። ሌሎች ጉዳዮችንም እናነሳለን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ምህንድስናው ነው ንጉሱ ታምሪ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ይህ መጀመሪያ ያደረግነው ዘገባችን በደቡብ ክልል ግጭቶች ባሉባቸው አካባቢዎች የሚገኙ ተማሪዎች በድጋሚ ፈተና እንዲወስዱ መወሰኑን ነው። በደቡብ ክልል ጦርነትና ግጭቶች ባሉባቸው እና በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው የነበሩ ተማሪዎች ማለፊያ ውጤት ያላመጡ ተማሪዎች ማለት ነው እንደ አዲስ እንዲፈተኑ ነው የተወሰናላቸው። ውሳኔውን የሰጠው ትምህርት ሚኒስቴር መሆኑን የክልሉ ትምህርት ቢሮ አስታውቃል። የእድሉ ተጠቃሚ ይሆናሉ ከተባሉ ከ2000 በላይ ተማሪዎች ተማሪዎች ውስጥ አስተያየቶቻቸውን ለአሜሪካ ድምጽ የሰጡ ተማሪዎች በውሳኔው መደሰታቸውን ገልጸው ካለፈው ውጤት የተሻለ ለማስመዝገብ ከወዲሁ እየተሰናዱ መሆናቸውንም አስታውቀዋል። ዮናታን ዘብዴዎስ በዚህ ዙሪያ ዘገባ አለው። የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ገለቦ ጎልቶሞ በጸጥታ ችግር ምክንያት ውጤታቸው መበላሸቱ ታምኖበት በደቡብ ክልል የኮንቶ ዞን የአማሮና የአለልዩ ወረዳ የ2013 ዓ ም የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ከ2014 ዓ ም ተፈታኞች ጋር እንደ አዲስ እንዲፈተኑ ተወስኗል ብሏል። ዘንድሮ እንደሚታወቀው በግጭት ውስጥ ከነበሩበት ጊዜ አለመረጋጋት ይችላለ አለመረጋጋት ያለ ሰው ደግሞ ተረጋግቶ ስለማያንም ተረጋግጦ ካላነበ ካላነበበ ደግሞ የሚፈለገው ገድል ማምጣት ስለማይችል በዚህ መንገድ ከነሱ አቅም በላይ የሆነ በራሱ ተማሪው በራሱ ጊዜ ሀያ ንግድ የቀረ ሳይሆን አለመረጋጋት ነው። ጦርነት እና ግጭት ካለ አለመረጋጋት አለ። አለመረጋጋት ውስጥ የሆነ ሰው ተረጋግጦ አንብቦ ተረድቶ ፈተናውንም በዚህ ልክ ተፈጽመ ውጤት ማምጣት የሚቻልበት ኤንቫይሮመንት ስላልነበረ በተለየ መንገድ እነዚህ በጦርነትና በግጭት ውስጥ ያሉት እንዲታዩ ተብሎ ተወስነው መደበኛ ተማሪዎች ጋር እንዲፈተኑ እየተወሰነበት በሶስቱም አካባቢዎች ፈተናውን የሚወስዱ ተማሪዎችን ቁጥር አስታውቀዋል። አቶ ገላይቦም አጠቃላይ በሶስቱም መዋቅር አካባቢ ሃያ አስራ ሶስት ላይ ተፈትነው በግጭት ውስጥ የነበሩት አጠቃላይ ወደ ሁለት ሺ ሀያ ሶስት አካባቢ ተማሪዎች እንደገና ዳግም ከሃያ አስራ አራት መደበኛ ተማሪዎች ጋር የሚፈተኑ ይሆናል። ቪኦኤ ከኮንሶ ዞን ከአማሮ እና ከአለልዩ ወረዳ ካነጋገራቸው ተማሪዎች ውስጥ ተማሪ በተለይ ምታከልም እድሉን በማግኘታቸው የተሰማትን በስልክ ለአሜሪካ ድምፅ ተናግራለች። በእርግጠኝነት በጦርነት ምክንያት ምንም አልተማርንም ማለት ይቻላል። የቻለውን ያህል ፈልተን ነበር። ውጤታችን ደግሞ እንዴት ሆነ፣ ዝቅተኛ ውጤት ነው ያመጣነው። በጣም አዝነን ነበር የምር ግን አሁን ከእንደገና ተፈተናላችሁ ምናምን ሲባል በቃ በጣም ደስ ይሆናል። ካለፈው የተሻለ ውጤት ለማምጣት ትላንትን የሰማት ከትላንት ጀምሬ ማታ ጀምሬ አሁን ዝግጅት እያደረግኩ ነው። የተሻለ ውጤት ሰሪቼ ንበሪች ይገባለሁ ብዬ አስባለሁ። በኮንሶ ዞን ከአራት ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪ ጌታሁን ኩሴ በተሰጠው እድል ደስተኛ መሆኑን ገልጦ አሁን ተስፋ መሰነቁን ተናግሯል። እኔ ደግሞ እንደን ያለለም ያለ እኔም ይሄ ራሱ ያለፈው ራሱ ወደቁ አላሰብኩም እንዳለፍኩም አሰብኩት አሁንም ቢሆን ያው እንትን አደለም እንትን አደጋሉ። ቤተልሔም ግን አሁንም የአካባቢው የጸጥታ ሁኔታ አለ መረጋጋቱን ገልጣም ጫናው ሊቀጥል ይችላል የሚል ስጋት እንዳላት ተናግራለች። መንግስት ይህን ታሳቢነት ሲያደርግልን ደስ ይለኛል። አሁንም ግጭቱ እንዳለው ነው። ብዙ ሰው እያለቀ ነው። ደግሞ ከተማው ላይ አካባቢው ላይ ርሻ ጦርነት እያለ ለአንተም ለትምህርት ምቹ አደለም ለማንበር። ከዚህ በኋላ ያለውን ነገር በእርግጠኝነት ማውራት አልችልም። ምክንያቱም አሁንም ሰላም አደለም። ሌላም አስተያየቱን የሰጠን የ2013 ዓመተ ምህረት ተፈታኝ የነበረው ተማሪ ይልቃል ፍቅሩም ያሳለፉት የትምህርት ዘመን አስቸጋሪ መሆኑን አብራርቷል። በሙሉ ልብ አልተማርንም። እንደገና ትምህርት ቤታችን ሆስፒታል አጠገብ ነው። በየቀኑ ሰው እየተመታ እየቆሰለ እየሞተ ይመጣል እና እኛ ሁከት ነው የሚፈጠረው። ሆስፒታል አጠገብ ነው እንዳልኩት ትምህርት ቤታችን። ስለዚህ የምንማረውን አቋርጠን ነው የምንወጣው። እንደገና ደግሞ ትምህርት የጀመር ነው አራተኛው አካባቢ ነው አስራ አንደኛ ክፍል ሳያንስ ሚኒስተር አልተማርንም ጦርነቱ እንዳለ ሆኖ ማለት ስለዚህ አራተኛውን አካባቢ ጀምረን ትምህርት ጀምረን ገና ዩኒቱ ምንም እያለን ዘጠነኛውን ላይ ትፈተናላችሁ ምናም ይባል ትነሳ ከዛ በጣም ደንግጠን በቃ ልናቆም ሁላ ነበረ ትምህርት ማለት ነው በቀጣይ ትፈተናለን ምናም ብለን ከልጆች ጋር እያወራን እያለ ቀጣይ እንደሚፈጠር ስለማናውቅ አሁን ጉዳይ መቃባለን ሞክር ንሞክር ምናም ከወዲሁ ዝግጅት መጀመሩን ገልጿል። የሚጠበቅብንን ዝግጅት እናደርጋለን። የቀርቡን ፈጣሪ እንኳን ያው መንግስትንም እናመሰግናለን ችግራችንን ስለሰማን ማለት ነው። ተማሪዎቹ የፀጥታ ችግር አሉታዊ ተጽዕኖ የፈጠረው በፈተና ውጤታችን ላይ ብቻ ሳይሆን በመማር ማስተማር ሂደት እና በዝግጅት ወቅትም ጭምር ነው ምር በማለት ሲሞታቸውን አቅርበዋል። ይሁን እንጂ የተፈቀደላቸው ፈተናውን ብቻ እንዱ ነው ሲሉ የክልሉ የትምህርት ቢሮ ምክትል ኃላፊ አቶ ገለቦ ተናግሯል። የትምህርት አጠናቀዋል አስፈላጊ ስላጠናቀቁ አሁን ቀጣይ በአቅራቢያ ባሉ ሁለተኛ ደረጃ በተማሩበት ትምህርት ቤቶቹ የቲቶራል ድጋፍ እያደረጉላቸው እንዲያግዟቸው እንዲደግፏቸው ይደረጋል። ሁለተኛ ግን ተማሪዎቹ በቤታቸው የሆነ በደንብ አንብበው ቁጭ ብሎ በቤታቸው በደንብ አንብበው ላይብሬሪዎች በትምህርት ቤቶች በመገኘት ላይብሬሪ በመጠቀም ትምህርት በመደጋገፍ ዝግጅት እንዲያደርጉ ይደረጋል ማለት ነው። ከዚህ በፊት በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የአስራ ሁለተኛ ክፍል ተማሪዎች ከ2014 ዓመት የምሕረት መደበኛ ተፈታኞች ጋር እንድፈተኑ ትምህርት ሚኒስተር መውሰኑ እና ያንን ውሳኔ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኬንያ ነው የሚወስደን። ኬንያ ባለፈው አመት ሴኒዮር መጨረሻ ላይ የስደተኛ መጠለያ ካምፖችን ለመዝጋት ከማቀዷ በፊት በሀገሪቱ ለሚገኙ ግማሽ ሚሊዮን የሚሆኑ ስደተኞች የተሻለ የትምህርትና የስራ እድል ለመስጠት በመወሰኗ ተመስግና ነበር። ይሁን አንዳንድ ስደተኞች እድሉን ከሚያጎናጽፈው ህግ ተጠቃሚ ለመሆን ሞክረዋል። ብዙዎቹ ግን በስራ ላይ ከሚፈጠር መድሎ ና በትምህርት ከሚሰጠው አነስተኛ የገንዘብ ድጋፍ የተነሳ ከፍተኛ ፈተናዎች አጋጥመዋቸዋል። በጁማ ጃንጋ ከናይሮቢ የደረሰንን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል። አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የሕግ ተቋም ውስጥ እንደ ተሟጋች ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ ያበቃውን አዲሱን ሕግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊየን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል። እነዚህ ሁሉ ነገሮች ለማድረግ ለምሳሌ፣ ጥናታዊ ምርምር ማድረግ ከመጀመሪያ በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሺፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው። የኬንያ የስደተኞች ሕግ ሆነው ጸድቆ የወጣው ባለፈ ዓመት እንደ አውሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝተዋል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሷንያ እንዲህ ይላሉ። ሬፊጂስ ኣብ ሄድ ዲስ ካንትሪ ሲንስ 1991 እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ሕግ ውስጥ ያየነው እነዚህ ነባር ሕጎች ለመለወጥ የሚደረግ ነገር መኖሩን ነው። የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል፣ ፖሊሲዎች ዝም ብለው ንድፈ ሀሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈርማሉ ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በእሱ መሰረት ይንቀሳቀሳሉ። ለአጃክ አዲሱ ህግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ስራም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃክጃ በኬንያ የሚገኝ ስደተኛ ነው። ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ ያስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚሁ ነው። አዲሱ ህግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። አንዳንድ ተቋማት ብዙ ስራዎች መስራት ይኖርባቸዋል ይላሉ። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱ አኒያ እንዲህ ይላሉ መንግስት ስራ ላይ ያለውን የጊዜ ሰሌዳ ማየት ይኖርበታል። ስለዚህ አሁን እንደ አውሮፓ አቆጣጠር በ2021 የወጣውን የስደተኞች ህግ በማየት እዚህ ሀገር ስደተኞችን እንዴት መያዝ እንዳለብን መመልከት ይችላል። ስደተኞችን ከመጠለያ ካምፖች የምናሻግራቸው እንዴት ነው? ምክንያቱም ወደ መፍትሄው የሚወስደን ፍኖተ ካርታ ያስፈልገናል። አዲሱ ህግ መሰናክሎችን በማስወገድ ለስደተኞች የትምህርትና የስራ ዕድሎችን የሚያገኙበት መንገድ የሚፈጥር ቢሆንም መጠነ ሰፊ የሆነውን ችግር ሙሉ ለሙሉ ለማስወገድ ረጅም ጊዜ የሚወስድ መሆኑን ባለሙያዎች ይናገራሉ። i've ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛለን። ሙሉ ኤኮሎጅ በወጣት አብይ አለም አማካኝነት የዛሬ አራት ዓመት ገደማ ነው የተመሰረተው። በዋናነትም የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረቱን ያደረገ ሲሆን እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁ እራሳቸውን በእርሻና በሌሎች ነገሮችም ተሳትፈው እንዲመለሱ ያደርጋል። ከዚህ በተጨማሪም የአካባቢው አርሶ አደሮች ህይወት እንዲቀየር ለማገዝ እየሰራ ሲሆን እስካሁን ድረስም ገበሬው የሶላር ፓ ሻወሮች እንዲያገኝ ወፍጮ ቤቶችን እንዲያቋቁም የውሃ ፓምፖች እንዲኖሩትና ሌሎችም መሰረተ ልማቶች እንዲሟሉለት በማድረግ እየጣረ ይገኛል። ከሙሉ ኤኮሎጂ መስራች አብይ አለምና ከአካባቢው አርሶ አደር አባጌታነህ ጋሹን አነጋግሬ ያሰናዳውት ዘገባ ቀጥዬ አቀርብላቸዋለሁ። ሙሉ ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣዕመ ጊዮርጊስ የተሰኘ አካባቢ የዛሬ አራት ዓመት ነው ስራውን የጀመረው። የሙሉ ኤኮሎጅ አላሚና ወጣኝ እንዲሁም መስራች አብይ ዓለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖሩ ይችላል ተብዬ ነበር ይላል። እንደ አጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ሲሰራ ምንም ቻለንጅ መጠያቅም ነበር። የሚታወቅ ቦታ አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም ብሎች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ የነበረው እና ያ ነገር ብዙ አድክሞኝ፣ ማለት ለመናገር ብዙ እናንራመድ አድርጎኛል። ግን አሁን መንግስት የሚደግሰን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሚወት ይቀይራል። አካባቢ ይነማል ንስ ይበዛል ማለት ነው። ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል። የተወለድኩት እንደ ማንኛውም ያሳደድ ልጅ በጠርስ ነው የተወለድኩት። ደብረ ማርቆስ ወደ ሰማንያ ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩት። አመ ጊዮርጊስ የሚባል ቤተ ክርስቲያን አለ እዛ አካባቢ። በስምንት ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከአስራ አራት አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝምባል የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ እናሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስቲን እያየ ሲመጣ ወደ ቱሪዝም ገባውን። ቱሪዝም አጠር ነው ማለት ነው ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከአስራ አራት አመት በኋላ ነው ወደ ገጠር ጁናዊት የተመለኩት እና ስመለስ ድሮ ልጅኝ የማቀው ተራራ ተሸርሽሮ፣ ጫካው፣ ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ስወጣ እንደጠበቅኩት አላገኝነውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት የምመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳያገኝ ማወራው ስለ ህልሜ ነው። ቦታዎችን ሲጎበኝ እንዴት አድርጌ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ የምፈጥር ብዬ አስብና ይጨነቅ ነበረ። ይሄ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከስልሳ አባወራዎች ጋር በመቀናጀት መመስረቱን ይገልጻል። ኢትዮጵያ ስር ሰማኒያ ፐርሰንት ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ እንዲ ስላመንኩኝ ይህንን ነገር በተግባርና ነጠላይ ማሳየት ሳለኩኝ ስለዚህ እኔ አካባቢ ደግሞ ባልጋ በተፈጥሮ በላይ ህዝብ አለ ባህል አለና፣ አሁን ደግሞ እንዲረዝም ደግሞ እዛ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍታር ምሮር አያተኮሩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛ ሎጅ ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዚም የተጠቀምንበት ቀለም ራሱ ተፈጥሮ አፍሮች ነው የተጠቀምነው። ሽንት ቤታችን ኮምፖስት ነው። ወደ ስምንት ሺ ጅሶ ጠቅለናል። ከዛ ላይ የሽንት የተጠቀምንበትን አንድ አመት ካቆየን በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጀምር ነው ለገበሬውም እና እንግዲያው በምንጣቱ ምንም አይነት አካባቢ ላይ ተጽእኖ የሚያደርሰው አይኖርም ማለት ነው። በሙሉ ኤኮሎጂ የሚያልፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል። እንዲያው መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያስ የምናረቀው በሚሰጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ከተጋረጋ አለው። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን፣ ያለውን አረቄውን ድሚ ይመጣል። የማታ የሳዳር ጨዋታ አለ። ከገበሬው ጋር ፉከራ፣ ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዳችን እንግዶችን ከገበሬው ጋር ይጫወታሉ። በሚቀጥለው ግን ገበሬ ቤት ይሄዳሉ ማለት ነው ጉብኝት ከተዋወቁ በኋላ ገበሬ ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ አጨዳ ካለ ያጭዳሉ በራ ካለ ያበራ እያሉ ማንም ገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካሄል ማህበር አለን ሀያ ሰው ነው የሚጠጣው ሶስት ሶስት ሰው ነው የሚያወጣው አቤ በአካባቢው ካሉ ስልሳ አባወራዎች ጋር ባለፉት አራት አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል በመጀመሪያ ወፍጮ መንደር ውስጥ ሶስት ወፍጮ ነበረ። በጣም ዋጋ ውዱ ነበር። ወፍጮ ማለት በጣም ለአስፋደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸውን የሚያጠፉት፣ እና ገንዘባቸውን ጉልበታቸውም ወረፋው መኑ እና አሁን ሁለት የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣሚሳ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡን ዝቅተኛ የሆነ እስከ ሀያ ኪሎ ሜትር ድረስ መጠ የሚያስፈጩ ቀበሮች አሉ ማለት ነው። አንደኛ፣ ሁለተኛ ወደ ስድስት የውሃ ፓምፕ ተለያዩ ለም ለማሉ ሌላው ምንድነው የአመጋገብ ስርዓቱ አሁን ብዙ ጊዜ ድንች አለ ሽሮ ምንድ ነው የሚበላ የነበረው ወይም ሁለት ሰዎች ዶሮ ኖሯቸው እንቁላሉን ሽጠው ለውስጡ ነበር የሚያወጡት። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎቹ ምትባት እንዲሸጡ እያደረግን ነው። የጓሮ አትክልትን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ የነበረ ነው፣ በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ። የቋንቋ ማዕከል ጭምር እሱን ሰርተዋል። እንዲሁም ደግሞ አምስት ሄክታር የነበረው አስር ሄክታር አድርገው ወደ ሚሊዮን ጫካ እንዲሁን አድርገው ከንክትነት አድርገዋል። ያስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግዲህ ይቀበላሉ፣ እርስበርስ ይግባባሉ። አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ስለ ሰሯቸው ስራዎች እንዲህ ይገልጻሉ። አሁን ጭራሽ የጎመን አትክልትና የኋታ በጣም ጠቅመናል። ወፍቶች ጠቅመውናል ሶራኖች የኋራ በች ጠግበውናል። የጠጉር ማሽን ምን እዳ አይነት ያላየ ነውን አይተን በጣም በደስታ ነው ያሉ። ትምህርት ቤቱ በደንብ ተሰርቷል። በሽንት ቤቱ ተጀምሯል እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አቅቦ ተጓል። እንግዲህ ዳይረት የቋንቋ ትምህርት ይማራሉ። መዋለ ህጻናት ብለው ይማራሉ። ያው ጀርመን ደግሞ ማምረብ ይመድብልናል ብለን እናስባለን። የድሮ ቀርቶ መችን ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና እንደገና እንደገና አበባ ሆኖ ብሩ ስታወት ማዛው የማዛው ሽታ ይበቃል። እንኳን ሌላ ነገር ሙሉ ኤኮሎጅ የሚያርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ጋቢና ቢ ከሰሞኑ በተለያዩ ጉዳዮች ላይ ከወጣቶች ጋር ውይይት ማድረግ መጀመሩ ይታወቃል። ከሰሞኑ በዩናይትድ ስቴትስ ትምህርታቸውን በመማር ላይ የሚገኙ ወጣቶችም ልምዳቸውን እንዲያካፍሉን አድርገናል። ከዚያ ውይይት የተወሰነውን ቀንጭበን ነው የምናስደምጣችሁ። ተወያዮቻችን በሳን ፍራንሲስኮ መንሪቫ ዩኒቨርሲቲ የአርቲፊሻል ኢንቴሊጀንስ ትምህርት ዘርፍ ተማሪ ሆነው ናትናኤል ታምሩና በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪዋን በግሎባል ሄልዝሎ ያገኘችው ሊዲያ እንቁባሪ ናቸው። ሀብታሙ ስዩም ሁለቱንም አነጋግሮ ተከታዩን አሰናዷል። ቀዳሚነት የማነሳው የላንጉጅ ስኪል ነው። ስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ ተጨማሪ ደግሞ ኤክስትራ ከሪኩለር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን፣ የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ እነዚህ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባግራውንድ ያስፈልጋል ማለት ነው። እነዚህ እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጥፋለህ። የተለያዩ አፕሊኬሽኖች አሉ። የሚሞሉ ፎርሞች ዩኒቨርሲቲዎች በሚያቀርቡት መሰረት እነሱን ነው መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስታዲ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ ስኪል ማግኘት ይችላሉ እያስባለሁ። በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነበረሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጥር አድርገሽ ሻገሪ። የጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ ይመጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ መጀመር ጀመርኩኝ። ከዛ በኋላ አንድ ባለሙያ ያገኘው። የሚገርመው ነገር ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣሁ። ኢትዮጵያ ውስጥ ይሄ ትምህርት አይሰጥም። ግሎባል ሄልዝ ሎ የሚባል ትምህርት ወይም በኢንተርናሽናል ኮንተንት ያለው ትምህርት የለም ሄልዝ ሎ ላይ። ስለዚህ ሌላ አገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ብሎ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣሁት። በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናይል፣ ወደ አንተ ልመለስ። ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። ብዙ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ ያተኩረው። አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሽፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ፣ ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪያንሶች መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር ስበርስ የሚኖራቸው ግንኙነት፣ ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊም እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው። አመሰግናለሁ ናትናኤል። ሊዲያ፣ ወደ አንቺ ልመስና። ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው፣ ወደ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ? የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ፣ ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ካወራራችን ጀምሮ ክላስ ሩምን በምንሄድበት ጊዜ ኢንትረስ የምናደርግበት መንገድ የእኛ እና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ሊዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስካሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት

ሀብታሙንና እንግዶቹን አመሰግናለሁ። የሮብ ምሽት የጋቢና ቪ መሰናደው እዚህ ላይ ተፈጸመ። ሳስተናግዳቸው ምሽት የደን ገረመው ከንጉሱ ታምሬ ጋር ነበር። ሰላም ጤና ስጥልኝ እንደናደሉ